የቮይስ ኦፍ አሜሪካ የኢትዮጵያ ብሮድካስት ባለስልጣን የሮይተርስ የዜና ወኪል የዘገባ ፍቃድን ሰረዘ በሚል የተዘገበው ዜና ትክክል አይደለም ሲል ባለስልጣኑ አስተባበለ። የውጭ መገናኛ ብዙኃን ዘጋቢዎች የሚያጋጥማቸውን ችግር ለመፍታት ጥረት እንደሚደረግም ዳይሬክተሩ ዶክተር ጌታቸው ድንቁ ገለጹ። መለስካቸው አመሀ ዝርዝር አለው። ሸገር ኤፍኤም መቶ ሁለት ነጥብ አንድ የተሰኘው ሬዲዮ ዛሬ የባለስልጣኑን ምክትል ዳይሬክተር ጠቅሶ እንደዘገበው በሀገሪቱ ያለውን ወቅታዊ ሁኔታ በተሳሳተ መንገድ ዓለም እንዲያውቀው እና በመንግስት ላይ ጫና እንዲበረታ በማድረጉ ዓለም አቀፍ የሚዲያ ተቋማት ላይ እርምጃ በመውሰድ ላይ ነው ብሏል። አክሎም ፈቃድ የተሰጣቸው የውጭ መገናኛ ብዙሀን ተቋማት ወቅታዊውን ሁኔታ በጥንቃቄና ሙያዊ ስነምግባርን ምግባርን በተከተለ መንገድ እንዲዘግቡ ማስጠንቀቂያ ሰጥተናል ማለታቸውን ሸገር ሬዲዮ ምክትል ዋና ዳይሬክተሩን አቶ ወንዶሰን አንዱዓለምን ይጠቅሳል። ዘገባው ይህን ማሳሰቢያ ችላ በማለት በእንቢተኝነት በቀጠሉት ላይ እርምጃ መወሰዱን ይናገርና ለዶቼቬላ ለቢቢሲና ለሮይተርስ ባለስልጣኑ ማስጠንቀቂያ ሰጥተዋል ብሏል። በተለይ የሮይተርስ ወኪልን ከትናንት ጀምሮ በኢትዮጵያ ላይ ምንም አይነት ዘገባ እንዳትሰራ ሙሉ በሙሉ አግደናታል ማለታቸውን የባለስልጣኑን ምክትል ዋና ዳይሬክተር ጠቅሶ ሸገር ዘግቧል። ቪኦኤ ዝርዝሩን ለማወቅ የኢትዮጵያ ብሮድካስት ባለስልጣን ዋና ዳይሬክተር ዶክተር ጌታቸው ድንቁን አናግረዋል። ዶክተር ጌታቸው ከውይይት ያለፈ የተደረገ ነገር የለም። ይሁንና የሬውተርሱ ዘጋቢ ከሀገሪቱ ሕግ ውጪ ያለ ፈቃድ ግጭት ወዳለበት ስፍራ ሄዳ በመገኘቷ ሊያናግሯት ቢሞክሩም ከሙያ ስነ ምግባር ውጪ እንደመለሰች አስረድተው፣ ይህን ብለውናል። የሀገሩን ሕግ አክብረሽ በትህትና መረጃዎችሽን ለማግኘት ጥረት ማታደርጊ ከሆነ እዚህ እንድትሰሪ የምንፈቅደው በሀገሩ ሕግ መሰረት ስለሆነ ከሮይተርስ ጋር ምንም ችግር የለብንም። ናይሮቢ ከሚገኘው የኢስት አፍሪካ ቢሮ ጋር ተነጋግረን አንቺ እንድትተኪ እናደርጋለን። ይሄን ደግሞ ለአንቺ በግልጽ እነግርሻለን። ምክንያቱም ይሄ ይሄ ነው ብለን አስፈደተ ተቀብላን የወጣችሁ እንጂ አላገዳችሁ ምንም አያጋድነው ነገር የለም። እኛ ለሮይተርስ ነው ውሳኔ ሁኔታው ነው። ሮይተርስ እኛ ባቀረብነው ቅሬታ ላይ ተመስርቶ አቤቱታችንን ተቀብሎ ከአነሳት ሴትዮዋን የሮይተርስ ነው ውሳኔው የሚሆነው እንጂ የፕሬስ ፈቃዷ በእጇ ነው። እኛ ያገድናት ነገርም የለም፣ የተቀበልናት ነገርም የለም። ሌሎቹም ላይ እንደዚሁ ማስጠንቀቂያ ተሰጠ የሚባለው ነገር ማስጠንቀቂያ ሳይሆን በሪፖርቶቻቸው ላይ ውይይት ነው፣ ምክክር ነው። ለምን ማድረግ የሚገባቸውን ነገር ሳያደርጉ እንደቀሩ አንድም ለማገዝ ነው አለበለዚያም ደግሞ ሙያዊ ግዴታቸውን በአግባቡ እንዲወጡ ለመሞገት የተደረገ ጥረት ነው እንጂ ሌላ ነገር የለውም። መረጃ የማግኘትን ችግር በተመለከተ በተለይ በውጭ ብዙሀን መገናኛ ወኪሎች ያለው ቅሬታ ተመሳሳይ መሆኑን በእኩል ደረጃ መረጃዎች ለውጭ ሀገር መገናኛ ብዙሀን ጋዜጠኞች እንደማይሰጥ አመላክቼ፣ ይሄ እንዴት ሊሻሻል ይችላል ለሚለው ጥያቄ ዶክተር ጌታቸው መልሰዋል። እንደሱ አይነት ቅሬታዎች እኛም ጋር ይመጣሉ። ይሄን ቅሬታ ወደሚመለከታቸው የመንግስት የስራ ኃላፊዎች እያ አቅርበናል። ከቅርብ ጊዜ ወዲህ ደግሞ የተሻለ የተቀናበረ የተቀናጀ የመረጃ አሰጣጥ ሁኔታ አለ። ችግሩ እንደተፈጠረ ለሁሉም ሰው እንግዳ ስለነበር ቶሎ ብሎ በተለይ ለውጭ መገናኛ ብዙሀን ነገር አልነበረም እና ትንሽ ግር ተሰኝተዋል። ግራ መጋባት ነበር። አሁን ግን ከቅርብ ጊዜ ወዲህ ግን በተሻለ ሁኔታ ቶሎ ቶሎ ለውጭ ሚዲያ ዘጋቢዎች መረጃ እየተሰጠ ነው። አለመስጠቱም ሊሆን ይችላል አንዱ ችግር ብሎ ስለታሰበ ችግሩ እንደተከሰተም በጣም ልምዱ ስላልነበረ እና የተደራጀ ነገር ስላልነበር ትንሽ ክፍተቱ ነበር። እሱን ክፍተት ታውቋል። በኋላ ላይ ለማሻሻል የተሞከረው ሙከራ ጥሩ ነው። መቀጠል ግን ያለበት ነገር ነው ብዬ ነው የማምነው። በጣም አመሰግናለሁ ስለ ትብሮ ዶክተር ጌታቸው ድንቁ። እሺ፣ አመሰግናለሁ መለስካቸው።